ምናመሻችሁ፣ የጋቢና ቪ አድማጮች የማክሰኞ ነሐሴ 18 2013 ዓ ም የጋቢና ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመርን። ለዛሬ በትላንትናው ምሽት ጋብዘናቸው ከነበሩ እንግዶቻችን ጋር የነበረን ቆይታ ይቀጥላል። ለማስታወስ ያክል በነፍሳት የሚመጡ በሽታዎች የሌላቸው ሀገር በሽታዎች የነበሩ እየታዩ ነው ኢትዮጵያ ውስጥ። ምሳሌ ለመጥቀስ አሁን ደንጊ ፊቨር የሚባል በሽታ አለ። ግሎባል ዋን ሄልዝ የተሰኘ በተላላፊ በሽታዎች ዙሪያ የሚያጠና ተቋም መስራች የሆኑትን ፕሮፌሰር ወንድ ወሰን አበበን የሰማችሁ ተቋሙ የሚሰራቸውን ስራዎች በምሽቱ መቃኘታችንን እንቀጥላለን። ቅርቡ ከተመረቀው አፋየር ዊዝን ወይም ፍትህ የተሰኘ ጥናታዊ ፊልም ዳይሬክተር ክሪስቶፈር ቻምበርስ የነበረን ቆይታ ክፍል ሁለትም በምሽቱ ተካቷል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያለው ሙዚቃ አዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ደግሞ ብርሃን ኃይሉ አብረናችሁ እናመሻለን። በቅድሚያ ከሀገር ውስጥና ከውጭ እያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። አመሰግናለሁ ስመኝሽ። የተባበሩት መንግስታት ድርጅት ትላንት ሰኞ እለት በየመን ያለው የእርስ በርስ ጦርነት በሰላም የሚጠናቀቅበት ሁኔታ ባለመኖሩ ቀውሶችና ረሃቡ እየባሰ ይሄዳል ሲል አስጠነቀቀ። ይህን ችግር ለመፍታትም በሰብአዊነት ረሃቡን ለማቆም ቅድሚያ እንሰጣለን ሲሉ እስከ ባለፈው ወር ማገባደጃ ድረስ በየመን የተባበሩት መንግስታት ድርጅት ልዑክ የሆኑት ማርቲን ግሪፍስ ተናግረዋል። አክለውም ዛሬ አምስት ሚሊዮን ሰዎች በሽታና ረሃብ ተጋርጦባቸዋል፣ ሌሎች አስር ሚሊዮን የሚሆኑት ደግሞ ይከተሏቸዋል ብለዋል። ማርቲን ግሪፍስ አያይዘውም ረሃቡ ማለት በአሁኑ ሰዓት ሀገሪቱ ያለችበትን ጥልቅ ውድቀት የሚያመላክት ነው ሲሉም ተናግረዋል። በሰሜን ምዕራብ ናይጄሪያ ከሚገኝ አንድ ሁለተኛ ደረጃ ትምህርት ቤት ውስጥ መቶ የሚሆኑ ተማሪዎችን ያገተው ታጣቂ የጠየቀውን ገንዘብ በማግኘቱ አስራ አምስት ተጨማሪ ተማሪዎችን መልቀቁን የተማሪዎቹ ቤተሰቦች ውድለት አስታውቀዋል። ታጣቂው ቤተል ባፕቲስት ከተባለው ሁለተኛ ደረጃ ትምህርት ቤት አንድ መቶ ሀያ አንድ ተማሪዎች ከተኙበት የማደሪያ ክፍል ያገተው ባለፈው ሐምሌ ወር ላይ መሆኑም ታውቋል። ካለፈው ታህሳስ ወር ጀምሮም በናይጄሪያ ኢላማ የሆኑ ወደ አንድ ሺህ የሚጠጉ ተማሪዎች መታገታቸውም ተዘግቧል። በአፍጋኒስታን ቀውስ የታሊባንን ፈጣን ጥቃት አስመልክቶ የአሜሪካ ባለስልጣናት ብቻ ሳይሆኑ የአውሮፓ መሪዎችና የደህንነት አማካሪዎችም ጭምር የተሳሳተ ግምት የነበራቸው በመሆኑ የሚደርስባቸው የትችት ናዳ እየጨመረ መሆኑ ተነግሯል። በእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰንና ከፍተኛ አማካሪዎቻቸው ከራሳቸው ወገን ከሆኑ የህግ አውጪዎችና ከተቃዋሚ የፖለቲካ ሰዎች ትችት ቀርቦባቸዋል። የጠቅላይ ሚኒስተሩ ወግ አጥባቂ ፓርቲ አባልና የቀድሞ የእንግሊዝ መከላከያ ሚኒስቴር የነበሩት ቶቢያስ ኤልውድ መጀመሪያ ከሀገር የምታስወጣው ወታደሮችን ሳይሆን ሰላማዊ ዜጎችን ነው ከዚያ በኋላ ነው አንተ ማፈግፈግ የምትጀምረው በማለት በአውሮፓና በኔቶ መሪዎች መካከል የነበረውን ቅንጅትና ግምት ጨምረው ነቅፈዋል። ትችቱ በዩናይትድ ስቴትስና የኔቶ አባል ሀገራቶች የታሊባንን እርምጃ አስቀድመው በማወቅ የሚወጡ በት መንገድ ማቀድ ነበረባቸው የሚል ነው። ፕሬዚዳንት ጆ ባይደን ጦራቸውን ከአፍጋኒስታን ለማውጣት ከወሰኑ በኋላ ለተሰራው ስህተት የሀገር መሪዎችም መተቸቻቸው ተነግሯል። የሰሜን አትላንቲክ ቃል ኪዳን ናቶ አባል በጀርመንም እንዲሁ የፕሬዚዳንት አንጀላ መርኬል መንግስት እንዲሁም ታሊባኖቹን ካቡሉን ከመቆጣጠራቸው በፊት ለቆ የመውጣቱ ሂደት ባለመጠናቀቁ ትችቱ ዘንቦበታል። የጀርመን ወታደሮችን ለመርዳት አብረው ሲሰሩ የነበሩ ሀምሳ ሺህ የሚደርሱ የአፍጋኒስታን ዜጎችም እጣ ፈንታም በጀርመን እያነጋገረ መሆኑ ተመልክቷል። ልክ እንደ አሜሪካውያን ሁሉ የአውሮፓ የመረጃና የደህንነት ተቋማት ታሊባኖች አፍጋኒስታንን ከመቆጣጠራቸው በፊት ለቆ ለመውጣት የሚያስችል ብዙ ጊዜ ያላቸው መስሏቸው ነበር የሚል ትችት ቀርቦባቸዋል። ታሊባኖች ከቀናት በፊት ቀደም ሲል የነበራቸውን እቅድ አስመልክቶ የነበራቸውን መረጃ አለመጠቀማቸውንም በተለያዩ የመገናኛ ብዙኃን የቀረቡ የደህንነት ወታደራዊ ባለሙያዎች ምክሮችንም አለማድመጣቸው ተገልጿል። በሌላ በኩል ትላንት ሰኞ እለት በአፍጋኒስታን ካቡል አውሮፕላን ማረፊያ በስተሰሜን በኩል ባለው መግቢያ ላይ ማንነቱ ባልታወቀ ኃይል የተኩስ ጥቃት የተሰነዘረ ሲሆን አንድ የአፍጋን የጸጥታ ሰራተኛ ሲገደል፣ ሌሎች ሰዎች መቁሰላቸውን የጀርመን ጦር አስታውቋል። በተጨማሪም በካቡል የአውሮፕላን ማረፊያ የሚታየው መጨናነቅ እየጨመረ ባለበት በአሁኑ ሰዓት አፍጋኒስታንን ለቀው መሄድ የሚፈልጉ አሜሪካውያን ደህንነታቸው በተጠበቀ መልኩ እንደሚያስወጣ የባይደን አስተዳደር ቃል ገብቷል። አሜሪካኖችና አጋሪ አፍጋን ዜጎችን የማስወጣቱ ሂደት ሰሞኑን በሙሉ ቀ ቀጥሎ የዋለ ሲሆን የንግድ አውሮፕላኖችም ሂደቱን እንዲያግዙ ዩናይትድ ስቴትስ ትዕዛዝ አስተላልፋለች። አድማጮች፣ ለምሽቱ የያዝኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲስ ትውልድ ድምጽ ነው። ፕሮግራማችን በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየቶቻችሁንም በፌስቡክ ገጻችን አት ቪኦኤ አማሐሪክ በማለት ልታደርሱን ትችላላችሁ። በስልክ መስመራችን ፕላስ 1 202 227 6379 በመጠቀም ደግሞ ዋትሳፕ ላይ መልክቶቻችሁን አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ከአካባቢ ከእንስሳት ወይም ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19 እና ኢቦላ የመሳሰሉ ተላላፊ በሽታዎች ዙሪያ የሚያጠናው ግሎባል ዋን ሄልዝ ኢኒሺቲቭ የተሰኘው ተቋም የተለያዩ ሀገራትን የጤና ስርዓቶችን ለማጠናከር ይሰራል። ከዚህ ተቋም ስራ አስፈጻሚ ዳይሬክተር ፕሮፌሰር ወንድወሰን አበበ ገብረየስ ጋር ትላንትና ቆይታ አድርገን ነበረ። ዛሬ በቀጣይ ክፍል ደግሞ ዓለምን ወደፊት ስለሚያሰጉ ወረርሽኞች ያጋሩናል። ያነጋገረቻቸው ኤደን ገረመው ናት። እንግዲህ ዓለምን ሌላም ከዚህ በኋላም ብዙ አይነት ወረርሽኞች እንደሚያሰጓት ይገለጻልና ከኮቪድ በላይም ሌሎችም ወረርሽኞች እንደሚኖሩ እርሶም ደግሞ ነግረውኛል። እና አሁን በኢትዮጵያ ስ አስጊ የሆነው ነገር ምንድን ነው? በጣም ጥሩ። አዎ እንግዲህ አሁን ኮቪድ ናይንቲን ቢከሰትም የተለያዩ በሽታዎች በኢትዮጵያ ደረጃ የሚሆን ወይ ደግሞ በአፍሪካ ደረጃ ወይም በዓለም ደረጃ ሊከሰቱ እንደሚችሉ እንጠብቃለን። ይሄ በየመቶ አመቱ የሚመጣ ነገር እንደማይሆን ሁላችንም እንረዳለን። ከኢትዮጵያ ደረጃ የሚያሰጉ ነገሮች ምንድን ናቸው ካሉ፣ በጣም ብዙ በርካታ ናቸው። ግን እንደ ለመጥቀስ ያህል ከምግብ ከውኃና በነፍሳት የሚመጡ የቫይረስ በሽታዎች ዓለም ላይ ሁሉ እየተስፋፉ ነው። ኢትዮጵያን የሚያሰጓታል። ለምንድን ነው የበለጠ እነሱ ላይ ማጠንከር የምፈልገው? ትሮፒካል ሀገሮች እነዚህ የምድር ወገብ አካባቢ ያሉ አገሮች በተለይ ብዙ ጊዜ አሁን የክላይሜት ቼንጅ መጀመሪያ ኢምፓክት የሚያደርጋቸው እና የተለያዩ እድገቶች እና ውሃ እጥረት የተለያዩ የአካባቢ የክላይሜት ቼንጅ ኢምፓክት ስለሚያደርጋቸው ብዙ ጊዜ የአካባቢ ሙቀት መጨመር ሪፖርት እየተደረገ ነው። በዛው ልክ ድሮ ለምሳሌ ኢትዮጵያም ውስጥ የማይታዩ በነፍሳት የሚመጡ በሽታዎች የሌላቸው ሀገር በሽታዎች የነበሩ እየታዩ ነው ኢትዮጵያ ውስጥ። ምሳሌ ለመጥቀስ አሁን ደንጊ ፊቨር የሚባል በሽታ አለ። የደንጌ ትኩሳት ማለት ነው። ደንጌ ትኩሳት፣ ደንጌ ትኩሳት እኛ አሁን ብራዚል ውስጥ ሌላ ሀገር ደቡብ አሜሪካ በምንሰራ ጊዜ ነበር ድሮ የምናቀው፣ አሁን ግን ወደ ኢትዮጵያም እየገባ ነው። ሁለተኛው ደግሞ ከንጽህና አጠባበቅ ጋር ህብረተሰቡን በጣም ሊገነዘብ የሚችል ያለበት ነገር ከውሃ አቅርቦት፣ እርግጥ እንግዲህ አንዳንዴ ህብረተሰቡን መቆጣጠር የማይችለው መንግስትን በጣም ማሰብም ያለበት ነገሮች ሊኖሩ ይችላሉ። የንጹህ ውሃ አቅርቦት፣ እንደዚሁም በንጹህ ውሃም ተጠቅሞ ጤናን መጠበቅ። ብዙ ከውሃ የሚመጡ ተዋሲያንም እየጨመሩ ነው ዓለም ላይ በተለይ ታዳጊ ሀገሮች ላይ፣ አንዱ ኮሌራ ነው። ድሮ ኮሌራ የሚባለው ነገር የሚሰማው ድንገት አንድ ሀገር ወይ መሬት መንቀጥቀጥ ካለ ወይ በጣም ከፍተኛ ችግር ካለ ነበር። አሁን ግን በየጊዜው የሚከሰት ነገር የሆነ ነው። ስለዚህ ከውሃ የሚመጡ በሽታዎች ሁለተኛው ነው። ከመፍሳት ከውሃ እና ይህን የንጽህና መጠበቅ ወሳኝ ነው። ሶስተኛው ከምግብ የሚመጡ በሽታዎች በጣም አሳሳል ላጊ ናቸው። ያልበሰለ ጥሬ ስጋ ይበላል። ይህ በጣም አደገኛ ነገር ነው። ከብዙ ብዙ በሽታዎች አንጻር የተለያዩ አይነት ተዋሲያን አሉ። በቀድሞ የሚታወቀው ኮሶ ብቻ አይደለም። ከኮሶ ውጪ በተለያዩ ተዋሲያን የሚከሰቱ በሽታዎች አሉ። አንዱ የምናጠናው ነው። ኢትዮጵያ ውስጥ ግን ህብረተሰባችን መገንዘብ ያለበት ምግቡን በአግባቡ በአግባቡ ማለት ደግሞ በደንብ መጠበስም ያለበት ነገር ከሆነ መጠበስ፣ ወተትም ከሆነ ፓስተራይዝ የመደረግ እንግዲህ አቅምና ሁኔታዎች በፈቀደው መጠን ማለት ነው አድርጎ መመገብ በጣም አስፈላጊ ነው። ስለዚህ እነዚህ ሶስቱ ከነፍሳት የሚነሱ ከውሃ የሚነሱ ከ ምግብ የሚነሱ ትልቁ የዋን ህልዝ ፎከስ እና ችግሮች ናቸው። አንዱ ነገር ኤንፈሳይዝ ለማለ አንዱ ለማጠናከር ያህል ሌላው ሀገራችንም ውስጥ እየተገነዘብን ያለ ባለፉት አስር ዓመት ያየ ነው ነገር አገሪቷ እያደገች በሄደች ቁጥር ህብረተሰቡ እየጨመረ በሄደ ቁጥር የተለያዩ ፋብሪካዎች ምን በተሰሩ ቁጥር ኢንቫይሮመንቱ ደግሞ ኬሚካሎች አሉ የተለያዩ ኬሚካሎች በአሁኑ ጊዜ ብዙዎቹ የኢትዮጵያ ሆስፒታል ሐኪሞች ች ሊመሰክሩ እንደሚችሉት የካንሰር ቁጥር እንደ ድሮ እድሜው የገፋ ሰሆነ የሚባል ብቻ አይደለም። የልጆችን ካንሰር እየጨመረ ነው። ይህም በጣም አሳሳቢ ነገር ነው፣ ለእኛም በጣም ያሳስበናል። ግሎባል ዋን ሄልዝ እንግዲህ አሁን አስር ዓመት ሆኖታል። በቀጣይ ምን አይነት ነገሮችን ነው ለመስራት የምታስቡት? ምን ምን ላይ ነው እንቅስቃሴዎቻቸው የሚሆኑት? በጣም ጥሩ እንግዲህ በቀጣይ የምናስባቸው ብዙ ነገሮች አሉ የተወሰነውን ለመጥቀስ ያህል አንደኛው በአለም አቀፍ ደረጃ ያለ የጤና ቁጥጥር አይኤችአሪ ባ ኢንተርናሽናል ሄልዝ ሬጉሌሽን ስታንዳርዶች አሉ ኢትዮጵያ አሁን እንግዲህ ኢትዮጵያ ላይ ፎከስ ስለምናደርግ በዚህ ንግግራችን ኢትዮጵያ ግ ሌሎች ማለት ይችላል ኢትዮጵያ እነዚህን የዓለም አቀፍ ጤና ቁጥጥር መመሪያዎችን የምታሟላበትን ሁኔታ መስራት ያ ሰፋ ያለው አጠቃላይ ትኩረት የምንሰጠው ነው። ያንን ለማሟላት የምናደርጋቸው ነገሮች አሉ። አንዱ ሰርቬላንስ ወይም የመስክ ዳሰሳናቶች በተለያዩ በሽታዎች ላይ ማድረግ ያንን አጠናክረን መቀጠል እንፈልጋለንም። ያ ዓላማችን ውስጥ አልሬዲ የጀመርናቸው እንቅስቃሴዎች አሉ። በቅርቡ በጣም ልናስፋፋ የምናስበው ሁለተኛ የኢትዮጵያ በጣም ወደኋላ ኋላ የቀረችባቸው በአማርኛ ቃል ላይኖረው ይችላል፣ ግን አሁን ቫይረስ እነዚህ ታዋሲያኖችን ጂኖሚክስ መስራት የኢትዮጵያ አቅም በጣም ወደ ኋላ ነው። የጂኖሚክስ ካፓሲቲን መገንባት ትልቁ ፎከሳችን ነው። ለብዙ ለሚሰሩ ነገሮች በጣም ውጤታማ እና በጣም ለሕብረተሰቡ ጠቃሚ ለሀገሪቱም ጠቃሚ ውጤቶችን ሊያስገኝ የሚችል ስለሆነ ያንን ማስፋፋት እንፈልጋለን። በሶስተኛ ደረጃ ቅድም እንዳልኩት ልክ እንደ ኮቪድ ናይንቲን እንደ ፓንዴሚክ ባይመጣም በየቀኑ እየጨመረ እና በጣም እየተባባሱ ያሉ ችግሮች ቅድም ሰረ ተዋስ ያሉ የማዳን ችሎታቸው እያነሰ እያነሰ እያነሰ መሄዱ ለተለያዩ በሽታዎች ይሄ በጣም አሳሳቢ ነገር። ይሄ ከፍተኛ ችግር እንደሚያመጣ እንጠብቃለን። ወደፊት ከፍተኛ ችግር እንደሚሆን አንጠራደር ግን ይህንን ግን መቀየር ሁላችንም ከሳይንስ ሳይንቲስቱ ብቻ ሳይሆን ወይ ደግሞ የአሜሪካን መንግስት የምን ሳይሆን ወይ ደግሞ ኢትዮጵያ መንግስት ብቻ ሳይሆን የህብረተሰቡ የእያንዳንዱ ሰው ዳኔቶችን መውሰድ በአግባቡ ንጽህና መጠበቅ ብዙ አስተዋጽኦች ይኖሩታል። እኛ ግን ይህ ችግር እንዳለ ስለምንረዳ በጣም በከፍተኛ ደረጃ ይህ ጸረ ተህዋሲያን የተመለከተ አንቲ ማይክሮቢያል ሬዚስታንስ በሰው ሆስፒታልም ደረጃ በእንስሳትም ደረጃ እና በተቀናጀ መልኩ ከሰውና ከእንስሳት ጋር በተቀናጀ መልኩ እሱንም ለማስፋፋት እየሰራ ነው። እሺ፣ በጣም አመሰግናለሁ። እግዜር ይስጥልኝ፣ በጣም አመሰግናለሁ። ፕሮፌሰር ወንደሰን አበበ ከኛ ጋር ለነበራቸው ቆይታ እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ኢትዮጵያን ጨምሮ በአስር ከተሞች በተቀረጸው ፍትህ ወይም አፋየር ዊዝን የተሰኘው ጥናታዊ ፊልም ዙሪያ ከፊልሙ ዳይሬክተር ክሪስቶፈር ቻምበርስ ጋር ያደረግነው ያለነው ቆይታ ይቀጥላል። ፍትህ ሚያዚያ ላይ ለመጀመሪያ ጊዜ በአትላንታ በተደረገው የፊልም ፌስቲቫል ላይ ለህዝብ እይታ ቀርቦ በተመልካቾች በተደረገ ምርጫ የምርጥ ጥናታዊ ፊልም ሽልማት ተሸላሚ ሲሆን፣ ለሁለተኛ ጊዜ በዚህ ወር መጀመሪያ ላይ በአርካንሳስ ከተማ በተካሄደው በቤንተልቪል የፊልም ፌስቲቫል ላይ ታይቶ በተቺ ሰዎች አድናቆት ተችሮታል ወደ ቃለ ምልልሱ እንለፍ እንግዲህ አንተ የምትኖረው በሎስ አንጀለስ ከተማ ነው አሜሪካን ሀገር በተለይ ደግሞ በሎስ አንጀለስ ያለው የኢትዮጵያ ማህበረሰብስ በፊልሙ ላይ ተሳትፎ አድርጓል በጣም በተለይ በዋናነት የኢትዮጵያ የባህል ማዕከል ኃላፊ የሆነችው ኒክ ለግስና በፊልሙ ላይ ካስቲንግ ዳይሬክተር ሆና የሰራችውን ኤልሳቤት አደምን ማመስገን እንፈልጋለሁ። ለምሳሌ ባለታሪኮቹ አትላንታ ፍርድ ቤት ቀርበው የደረሰባቸውን ሲያስረዱ፣ በተለይ በደንብ በማያውቁት ቋንቋና ባህል ውስጥ ነው ሲናገሩ፣ ሁኔታው ለእነሱ እጅግ አስፈሪ ነበረ። ነገር ግን በጣም ብዙ ኢትዮጵያውያን ፍርድ ቤት ውስጥ ተገኝተው ከሴቶቹ ጀርባ በመቀመጥ ያሳዩአቸው ድጋፍ በጣም ልብ የሚነካ ነበረ። ያንን ሁኔታ በፊልሙ ላይ ማሳየት ፈለግንና በፊልሙ የሚሳተፉ ሰዎችን ስናጠያይቅ And then one of the guys said, Are you from Atlanta? While he was saying that, I feel something which makes me nervous. I feel something in my stomach, you know, when it's getting tight, you know. I was asking myself, where did I hear this voice, you know? Who is this person? እንዲህ ፍትህ ወይም ፋየር ዊዝኢን የተሰኘው ጥናታዊ ፊልም ሲተዋወቅ እንደሰማ ነው ፊልሙን በዋናነት ፕሮዲውስ ያደረገችው ታዋቂዋ ዓለም አቀፍ ሞዴልና ተዋናይት ሊያ ከበደ ናት። ከሊያ ጋር እንዴት ተገናኛችሁ? ከፕሮዲውሰርነት ሌላ በፊልሙ ውስጥ ተሳትፏላት? ሊያ ከበደ በጣም የታወቀች ሞዴል ብቻ ሳትሆን የሰብአዊ መብት ተከራካሪም ናት። በተለይ በሴቶች መብት ዙሪያና በእናቶች ጤና ላይ የምትሰራ የዓለም ጤና ድርጅት አምባሳደርም ናት። የእኛም ፊልም በዋናነት ፕሮዲስ ያደረገችው እሷ ናት። ወደ 2019 መጨረሻ ላይ ኤዲቲንጉን እየጨረስን ስንመጣ በስልክ አፈላልጌ ያገኘዋት። ከዛ በፊት ምንም አይነት እውቅና የለንም፣ ግን ሳናግራት በጣም ጠንካራና አዋቂ ሰው ሆና አገኘዋት። ፊልሙን ካየችና ከተነጋገርን በኋላ ፊልሙን መደገፍ እንደምትፈልግና I produce my dragon name at Felgim Nagarachi. And that's why I'm at Ankara and I'm going to sit. If you want to come the movie, It's really an honor to have a superstar and a woman of such integrity to be a part of our film. Making a movie in three different countries uh, with uh, all these different uh, number of people involved in it. I, I'm going to go to the film. I'm going to go to the film. I'm going to go በገንዘብ እስካሁን ምን ያክል ፈጭቷል? እውነት ለመናገር በገንዘቡ ላይ ብዙም ትኩረት ማድረግ አልፈልግም፣ ምክንያቱም በጣም ተለዋዋጭ ነው። እዚህ ሀገር ጨርስኩ ስትይ ሌላ ያላሰብሽው ወጪ ይመጣል። እንደውም በፍቅር ዋጋ የተከፈለ ስራ ነው የምለው፣ ምክንያቱም ገንዘቡም ከአንድ ቦታ ወይንም ከአንድ ድርጅት የተገኘ አይደለም። በተለያየ ጊዜ ከዚህም ከዚያም የተሰባሰበ ነው። ዋናው ትኩረታችን ታሪኩን መንገድ ላይ ነው። ክሪስቶፈር፣ ከዚህ ከፍትህ ፊልም በፊት ሌላ አራም አራም የተሰኘ ጥናታዊ ፊልምም ሰርተህ ነበር። ያኛው ፊልም ልክ እንደ ፍትህ አሜሪካን ሀገር የሚኖሩ አርሜናውያን ስደተኞችን ህይወት የሚያሳይ ነው። እንደዚህ አይነት የስደተኞችን ህይወት የሚያሳዩ ታሪኮችን የምትመርጥበት ምክንያት አለህ? በተለይ በታሪክ በቋንቋና በባህል ላንተ አዲስ የሆኑ ህብረተሰቦችን ታሪክ በፊልም መንገርስ ከባድ አይደለም? ልክ ነው። አራም አራም በዚህ በሎስ አንጀለስ የሚኖሩ ጠንካራ አርሜናውያን ማህበረሰብ አባላት ዙሪያ የተሰራ ፊልም ነው እንዳልሽው፣ ሁለቱም ፊልሞች በደም የማልገናኛቸው ሰዎችን ህይወት የሚያሳዩ ናቸው። ነገር ግን የኔም አያቶች ስደተኛ ነበሩ እና የስደተኛን የህይወት ፈተናና ቋንቋ ባለማወቃቸው ይደርስባቸው የነበረውን የስራ ማጣት ችግር ስሰማ ነው ያደግኩት። እንደዚህ አይነት ታሪኮች ግን በስደተኞች የተሞላችው የአሜሪካን ሀገር ታሪክና ባህልም አካል ናቸው። ያለ ስደተኛ ዛሬ የምናውቃት አሜሪካ ትኖርም። ያለ ስደተኞች አሜሪካ ምንም ናት። እንግዲህ እንደሚታወቀው ባለንበት ጊዜ የስደተኛ ጉዳይ በአሜሪካ ውስጥ ትልቅ የመነጋገሪያ ጉዳይ ነው። የፖለቲካም አጀንዳ ነው። በዚህ መልኩ በአሜሪካ ያሉ ስደተኞ ችን ህይወት ማሳየት ምንድን ነው የሚጠቅመው? ፊልም ስሜትን ቆንጥጦ መልእክት ለማስተላለፍ በጣም ጉልበት ያለው መሳሪያ ነው። ፊልም ህይወታችን ውስጥ ለሌለ ገጸ ባህሪ ስሜት እንዲሰማን የህይወት ውጣ ውረዳቸው እንዲገባንና እንድንረዳቸው የሚያደርግ ኃይል አለው። ስለዚህ አሁን በምንሰራው ፊልም ለአሜሪካ ተመልካቾች ማሳየት የምንሞክረው ሁላችንም ሰዎች እንደሆንና በጣም ብዙ የምንመሳሰልባቸው በጋራ የምንጋራቸው ነገሮች እንዳሉን ነው። ወደ ፍትህ ፊልም እንመለስና ፊልሙ ምን ያክል ሰዓት ነው የሚፈጀው? ፊልሙ አንድ ሰዓት ተኩል የሚፈጅ ነው። ምኞቴና ሀሳቤ ጠንካራ የኢትዮጵያ ማህበረሰብ አባላት ባሉበት ሁሉም የአሜሪካ የካናዳና ሌሎች ከተሞች ላይ እንዲታይና ና ውይይት እንዲደረግበት ማድረግ ነው። አሁን እንዳልከው በኮሮና ቫይረስ ወረርሽኝ ምክንያት ፊልሞች በተለመደው መንገድ እየወጡ አይደለም። እናንተ ታዲያ በምን መልኩ ነው ፊልሙን ለመልቀቅ ወይም ለማስመረቅ የምታስቡት? እሱንም ገና አልወሰንም ቀደም ሲል ከሰራሁት ፊልም ስኬት በመነሳት እንደ የሰብአዊ መብት ጉዳዮች ያሉ ጠንካራ ሀሳቦችን የሚያነሱ ፊልሞችን በተቻለ መጠን በተለይ ጉዳዩ የሚመለከታቸው ሰዎች እንዲያዩት የረዳን ፊልሙን ይዘን በተለያዩ ቦታዎች መንቀሳቀሳችን ነው። ከዚያ ኔትፍሊክስ ላይ ሲወጣ በዓለም ላይ በሚሊዮን የሚቆጠሩ ሰዎች ሊያዩት ይችላሉ። ምናልባት አሁን አማዞን ላይም ልንወስደው እንችላለን። አሁን ያንን ማድረግ የምንችል ደስ ይለኛል። እንግዲህ ለማጠቃለል ያክል ፊልሙ ሲለቀቅ ተመልካቹ ከፊልሙ የሚያገኘው መልእክት ምንድን ነው? ምን አይነት ምላሽ ትጠብቃለህ? በዋናነት ከተለያየ ሀገር በደረሰባቸው ስቃይ ግፍና፣ ሌሎች የሰብአዊ መብት ጥሰቶች ከሀገራቸው ተሰደው እዚህ የአሜሪካን ሀገር የሚኖሩ ሰዎች እዚህ ሆነው ፍትሕ ማግኘት እንደሚችሉ ከእውነተኛ ታሪኩ አይተው እንዲያውቁ ማድረግ ነው። በሁለተኛ ደረጃ ደግሞ ሕጻናት ወጣቶችና ተማሪዎች ይህን ፊልም አይተው ለውጥ ለማምጣት በግድ ሚሊዮኖችን እንደማይጠይቅ እንዲረዱ ፈልጋለሁ። ሶስት ሴቶችና ጥቂት ጠበቆቻቸው ሆነው ነው በድፍረት እውነትን በመሻታቸው ሀቅና ፍትህ አለም ላይ ቦታ እንዲኖራቸው ያደረጉት። በመጨረሻ አላማችን በዚህ ታሪክ የሰዎችን ስሜት መግዛትና መነጋገሪያ እንዲሆን ማድረግ ነው። ክርስቶፈር፣ ጊዜህን ሰጥተህ በቅርቡ በሚለቀቀውና ታዋቂዋ ኢትዮጵያዊት ሞዴል እንዲሁም የዓለም ጤና ድርጅት አምባሳደር የሆነችው ሊያ ከበደ በዋናነት ፕሮዲውስ ያደረገችውንና በቅርቡ የሚለቀቀውን ፍትህ ወይም ፋየር ዊዝን የተሰኘውን ፊልም በአጭሩ ስላስተዋወቅከን በጣም እናመሰግናለን። ፊልሙ ሲወጣ ደግሞ ከሊያ ከበደ ጋር ሆነ እንደገና እንደምንገናኝና በፊልሙ ስኬት ዙሪያ እንደምናወራ ተስፋ አደርጋለሁ። እስከዛው መልካም እድል። እኔም በጣም አመሰግናለሁ። ፍትህ ጥናታዊ ፊልም ጸሐፊና ዳይሬክተር ክሪስቶፈር ቻምበርስ ጋር ያደረግነውን ቆይታ ነበር የተከታተል ነው። ከኛ ጋር ለነበረው ጊዜ እናመሰግናለን። ቀጣዩ መሰናዷችን ስፖርት ነው። በኬንያ ናይሮቢ የተካሄደው 18ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና በአዘጋጇ የበላይነት ሲጠናቀቅ ኢትዮጵያ በአራተኛነት ደረጃ ውድድሩን አጠናቃለች። የኢትዮጵያ ብሔራዊ ቡድን ከጋናና ዝምባብዌ ጋር ላለበት የዓለም ዋንጫ ማጣሪያ ጨዋታ በአዳማ ከተማ ዝግጅቱን በማድረግ ላይ ይገኛል። በሌላ መረጃ በአፍጋኒስታን የሚገኙ ሴት እግር ኳስ ተጫዋቾች የደህንነት ስጋት እንዳለባቸው የገለጸው ፊፋ በአስቸኳይ ከሀገር እንዲወጡ የሀገራትን ድጋፍ ጠይቋል። እነዚህንና ሌሎች ስፖርታዊ መረጃዎችን ኬኔዲ አባተ ያስደምጠናል። በኬንያ ናይሮቢ የተካሄደው 18ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና በአስተናጋጇ የበላይነት ተጠናቋል በውድድሩ በአጠቃላይ ስምንት የወርቅ አንድ የብርና ሰባት የነሐስ ሜዳሊያዎችን ያገኘችው ኬንያ በድምሩ 16 ሜዳሊያዎችን አግኝታለች ውድድሩን በበላይነት ያጠናቀቀችው አዘጋጇ ኬንያ ከድሉ ባለፈ ቀጣይ ተተኪ ሊሆኑ የሚችሉ በርካታ አትሌቶች እንዳሏት ለዓለም አሳይታለች በሻምፒዮናው በተለያዩ የአትሌቲክስ ውድድር አይነቶች ተሳትፋ ብርቱ ፉክክል ምክር ያደረገችው ኢትዮጵያ ሶስት የወርቅ ሰባት የብርና ሁለት የነሐስ በድምሩ አስራ ሁለት ሜዳሊያዎችን በማግኘት ውድድሩን አራተኛ ደረጃ ይዛ አጠናቃለች። ምንም እንኳን ኢትዮጵያ በሜዳሊያ ቁጥር ከኬንያ በመቀጠል ሁለተኛ ብትሆንም በአንድ የወርቅ ሜዳሊያ የሚበልጧት ፊንላንድና ናይጄሪያ በቅደም ተከተል ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ኢትዮጵያ በስምንት መቶ ሜትር በአያል ዳኛቸው፣ በአምስት ሺህ ሜትር በሚዛን አለም እንዲሁም በሶስት ሺህ ሜትር በታደሰ ወርቁ አማካኝነት የወርቅ ሜዳሊያዎች ሜዳሊያዎችን ስታገኝ አትሌት ታደሰ ከወርቁ በተጨማሪ በ5000 ሜትር የብር ሜዳሊያ ማሸንፏል። መልክናት ውዱ፣ ታደሰ ታከለ፣ ወገኔ፣ አዲሱ አሊ፣ አብዱል መና፣ ድሪቤ ወልተጂ ና ዘርፌ ወንድም አገኝ በኬንያው ሻምፒዮና ለኢትዮጵያ የብር ሜዳሊያ ያስገኙ ሌሎች አትሌቶች ናቸው። መልክናት ውዱ በ5000 ሜትር ካሸነፈችው የብር ሜዳሊያ በተጨማሪ በ3000 ሜትር ደግሞ ነሐስ ስታሸንፍ፣ ሌላው የነሐስ ሜዳሊያ አሸናፊ መልክነህ አዘዘ ነው። በውድድሩ የተሳተፈው የኢትዮ የኢትዮጵያ አትሌቲክስ ቡድን ዛሬ ጠዋት አዲስ አበባ ሲገባ በኢትዮጵያ አትሌቲክስ ፌዴሬሽን አመራሮች አቀባበል ተደርጎለታል። በውድድሩ የኢትዮጵያ ቡድን መሪ የሆነው አትሌት ገዛሀኝ አበራ ውድድሩ ኢትዮጵያ ተስፋ የምትጥልባቸው ተተኪ አትሌቶች የታዩበት እንደሆነ ገልጿል። ይሄ ቲም ለሚቀጥለው የዛሬ አመት አካባቢ ያለው የአለም ሻምፒዮና ላይ ጥሩ አትሌቶችን ያየንበት በጣም እዛ ላይ ይደርሱልናል ብለን ያየንባቸው እንደገና ጥንካሬያቸውንም በዛ ላይ ያየንበት ሆኖ አልፏል ማለት ነው። የሻምፒዮና በ18ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ከአንድ መቶ በላይ ሀገራት የተሳተፉ ሲሆን 35 ሀገራት የሜዳሊያ ሰንጠረዥ ውስጥ መግባታቸውን የዓለም አትሌቲክስ በድረገጹ አስነብቧል። ውድድሩ በስኬት መጠናቀቁን የገለጹት የዓለም አትሌቲክስ ፕሬዝደንት ሴባስቲያን ኮ በቀጣይ በአዋቂዎች ውድድር ላይ በጉጉት የሚጠበቁ እጅግ አስደናቂ ወጣት አትሌቶች እየታዩበት እንደነበረም መስክረዋል። የኢትዮጵያ ብሔራዊ ቡድን ከጋናና ዚምባብዌ ጋር ላለበት የዓለም ዋንጫ ማጣሪያ ጨዋታ በአዳማ ከተማ ዝግጅቱን በማድረግ ላይ ይገኛል። የብሔራዊ ቡድኑን ዝግጅት አስመልክተው ዛሬ መግለጫ የሰጡት አሰልጣኝ ውበቱ አባተ ወቅቱ የሀገር ውስጥ ውድድር የሌለበት በመሆኑ አብዛኛውን የብሔራዊ ቡድን ተጫዋቾቻቸውን ይዘው ጠንካራ ዝግጅት በማድረግ ላይ እንደሚገኙ አስታውቀዋል። በኳታር አስተናጋጅነት ለሚካሄደው የዓለም ዋንጫ 2022 ማጣሪያ ኢትዮጵያ በምድብ ሰባት ከጋና ዚምባብዌና ደቡብ አፍሪካ ጋር መደልደሏ ይታወቃል። ዋሊያዎቹ የመጀመሪያ የምድብ ማጣሪያ ጨዋታቸውን ከጋና ጋር አክራ ላይ ነሐሴ 28 2013 ዓ ምት የሚያከናውኑ ሲሆን ሁለተኛ ጨዋታቸውን በባህር ዳር ዓለም አቀፍ ስታዲየም በጳጉሜ 2 2013 ዓ ምት ከዚምባብዌ ጋር እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ብሔራዊ ቡድኑ ከማጣሪያ ጨዋታው አስቀድሞ አቋሙን ለመፈተሽ ከሴራሊዮንና ከኡጋንዳ ጋር በቅደም ተከተል ነሐሴ 20ና 23 የወዳጅነት ጨዋታዎች ለማድረግ መርሃ ግብር ይዟል። እነዚህ የወዳጅነት ጨዋታዎች ራሳችንን በደንብ እንድናይ ያደርጉናል ሲሉ አሰልጣኝ ውበቱ ተናግረዋል። አሁን ላይ ያለው የቡድኑ የስኳድ መጠን አነስተኛ መሆኑን የገለጹት አሰልጣኙ ከሁለቱ የወዳጅነት ጨዋታዎች በኋላ የመጨረሻ ተጫዋቾችን እንደሚያሳውቁ ተናግረዋል። በተያያዘ ዜና በካሜሮን አስተናጋጅነት ለሚካሄደው የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ባለፈው ሳምንት ማክሰኞ ዕለት በወጣ ዕጣ መሰረት በምድብ አንድ ተደልድሏል በቀጣዩ የጥር ወር መጀመ መጀመሪያ ላይ ይጀምራል ተብሎ ለሚጠበቀው 33ተኛው የአፍሪካ ዋንጫ አዘጋጇ ካሜሮን፣ ቡርኪና ፋሶ እና ኬፕ ቨርዲ ከኢትዮጵያ ጋር በምድብ አንድ የተደለደሉ ሀገራት ናቸው። አሰልጣኝ ውበቱ የአፍሪካ ዋንጫ ድልድልን አስመልክቶ በሰጡት አስተያየት በደረሰን ምድብ ዙሪያ የተለየ የምለው ነገር የለኝም፣ በምድባችን የተለየ ነገር ለማሳየት እንሰራለን ብለዋል።

አድማጮች ለምሽት የያዝናቸው ዝግጅቶች ተጠናቀቁ አብረናቸው አመሸነው ዋና አዘጋጅ ሰለሞን አባተ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳቸው አመሸወት ስመኝሾ የቆየ ነበርን በጀመርነው የጃኑ ባንድ ማርዬ ሙዚቃ እንሰነባበታለን የነገ ሰው ይበለን መልካም ምሽት and the and